የወጣቶች አለም እንግዲህ ኢትዮጵያ የበሽታ ከተከሰተበት ጊዜ ጀምሮ የተለያዩ ስራዎችን የቅኝት ስራዎችና የመከላከል በሽታውም ከተገኘ በሽታውን የመቆጣጠር ስራዎችን ለማድረግ በርካታ ስራዎችን እየሰራ እንደነበረ በጤና ሚኒስቴርን፣ በህብረተሰብ ጤና ኢንስቲትዩት እንደዚሁም በብዙ ሴክተሮች ከአየር መንገድም፣ ከሌሎች አካላትም ጋር ሆኖ በዚህ ስራዎች እንግዲህ ይሄ የመጀመሪያውን ታማሚ በእነዚህ በተዘረጉት አሰራሮች የመጀመሪያውን ታማሚ ለመለየት ተችሏል። ከዚህ በሽተኛ ጋር በዚች በነበሩት ቆይታ ውስጥ ቅርብ ንክኪ የነበራቸው ግለሰቦችም የመለየት እና ክትትል የማድረግም ስራም ተጀምሯል። የኮሮና ቫይረስ በኢትዮጵያ መከሰቱን የጤና ጥበቃ ሚኒስቴር ካረጋገጠ ካለፈው መጋቢት አራት ቀን 2012 ዓ.ም ወዲህ በመጥፎም ይሁን በደግ የሚሰሙና የሚታዩ በርካታ ነገሮች አሉ። ቤቶቻችሁን ጸረ ተዋሲ መድኃኒት እንረጫለን በሚል የዝርፊያ ሙከራ ከሚያደርጉት ጀምሮ ወረርሽኙን ለመከላከል ይረዳሉ የተባሉ የፊት መሸፈኛ ጭንብሎችን፣ የንጽህና መጠበቂያ ሳሙናዎችና ኬሚካሎችን እንዲሁም የምግብና የሸቀጣሸቀጥ ዋጋ በእጥፍ እስከመጨመር የደረሱና አጋጣሚውን ያልተገባ ጥቅም ለማግኘት ሊጠቀሙበት የሞከሩ አልጠፉም። በአንጻሩ ደግሞ በበጎ ፈቃድ አገልግሎት ተሰማርተው ጊዜያቸውን፣ ጉልበታቸውንና ገንዘባቸውን መስዋዕት በማድረግ የተቸገሩ ወገኖቻቸውን በመርዳት ላይ የሚገኙም አሉ። ወጣቷ ጋዜጠኛ ማዛ መላኩ ከእነዚህ ቅንና በጎ አሳቢ ሰዎች መካከል አንዷነች ማዛ የኮሮና ወረርሽኝ በኢትዮጵያ ተከሰተ ከተባለ ጊዜ ጀምሮ በማህበራዊ መገናኛ ዘዴዎች በምልክት ቋንቋ ስለ ኮሮና ቫይረስ መረጃዎችን መስማት ለተሳናቸው ወገኖች በማድረስ ላይ ትገኛለች አዎ እኔ አርብ ጠዋት ኬንያ ኬንያ ገባ አይነት ነገር ስሰማ በጣም አስደምጦ ነበር እና ከዛ ለነዚህ ልጆች መማረገው እያልኩ አርብ ጠዋት ነበር የጀመርኩት ሶማሌ ኢትዮጵያ ውስጥ መግባት ከመነገሩ በፊት ደንስ መውሰድ ያለባቸውን ጥንቃቄ የሆነ ነገር ማድረግ አለብኝ። ይ አርብ ጠዋት ነበር ስክሪፕት ጀምረ ነበረ ምልክቶቹ ና ጥንቃቄ በሚል ማለት ነው። ግን ከዛ ደግሞ የጤና ሚኒስትሯ መግለጫ ሲሰጡ ጣብቅ ያለው፣ ምክንያቱም የምልክት ቋንቋ አስከርጓሚ ያላቸው የሚዲያ ሀውሶች አሉ። ኢትዮጵያ ምልክት ቋንቋ ይኖራል ብዬ ጣብቅ ነበር። ና መግለጫ ውስጥ ሲያልቀ ድረስ ጠበትን ምንም አልነበረም የምልክት ቋንቋ ትርጉም ስለዚህ እሺ በቃ በቃ እኔ ላውርደው እና ምስሉም በፌስቡክ ገጽ ልልቀቀው ላይ ንስ በሚል ነው የመጀመሪያ ኢኒሼቲቭ የወሰድኩት። ከዛ በኋላ ግን አይ ቲንክ ከእሑድ በኋላ ኢትዮጵያ ቴሌቪዥንም ተቀብሎት እነሱ ዲፓርትመንት ስላላቸው የምልክት ቋንቋ ዲፓርትመንት ስላላቸው እነሱ ዜናም ስፖርትም ሰርተው አይቻለው። ከዛ ከዛ ደግሞ ራሱ የጤና ሚኒስቴርን ስፖርቶች ለቋል የምልክት ቋንቋ የመጀመሪያ ዲግሪዋን ከአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪዋን ደግሞ በኖርዌይ ኦስሎ ዩኒቨርሲቲ በልዩ ፍላጎት ትምህርት የተከታተለችውና ላለፉት አምስት ዓመታት በጋዜጠኝነት ሙያ በመስራት ላይ የምትገኘው ማዕዛ ከመደበኛ ስራ ጎን ለጎን የጀመረችውን የበጎ ፈቃድ አገልግሎት ግዴታን እየተወጣ ሆነው ብላ ታስባለች። በዚህም የተለያዩ ምላሾች ማግኘቷን ትገልጻለች። ምላሾች ወድ አስታዋሽ እንዳልነበራቸው ነገር ነው የተሰማኝ። ከነሱ የማገኘው ፊድባክ ማለት ነው መስማት መሰማቸው ሰዎች የማገኘው ፊድባክ መንግስትም እንደ ዜጋ እንደተዋቸው አስታዋሽ እንደሌላቸው አይነት ስሜት ነው ያለው። ሌሎች ሰዎች ደግሞ አሁን አንቺን እንደምትይው በጎ አድራጎት ነው፣ መልካም ነው አይነት ምላሽ ነው። እኔ ግን ግዴታዬን እየተወጣሁ እንዳለው ነው የሚሰማኝ። በጎ አድራጎት ሳይሆን የምልክት ቋንቋ ጉዳይ መረጃን የማድረስ ጉዳይ ነው። መረጃ ትክክለኛ በሆነ ቋንቋ ለቋንቋው ባለቤቶች የማድረስ ጉዳይ ነው እና እንደዚህ አይነት ፊድባኮች ናቸው ያሉ። የኮሮና ቫይረስ መከሰት ከታወቀበት ከጎርጎሪያኑ ያለፈው ታህሳስ ወር ጀምሮ ስለ ወረርሽኙ በርካታ መረጃዎች በመሰራጨት ላይ ይገኛሉ። ያም ሆኖ አንዳንዶቹ መረጃዎች ሳይንሳዊ መሠረት የሌላቸውና የተሳሳቱ ሆነው የሚገኙበት ሁኔታም አለ። ይህንን ብዥታ ለማስወገድ መዓዛ፣ በምልክት ቋንቋ የምታደርሰውን መረጃ የታወቁና ታማኝ የመረጃ ምንጮችን እንደምትጠቀም ትገልጻለች። ሆነስ ነው። እኔ እስካሁን አራት አራት ቪዲዮዎች አካባቢ ነው የለቀኩት። ያው እና ኢቲቪ ሚኒሽሽን ስለወሰዱ እነሱ የሚቀጥሉት በማለት አምስት ብቻ ነው ነው የሰራሁት። የተለቀቀው የመጀመሪያው እንዳልኩሽ የጤና ሚኒስትር መግለጫ ነበር። ከዛ ቀጥሎ ደግሞ የትምህርት ቤቶችና ስፖርት ማዘውተሪያዎች ሲዘጉ የሚለው ከፋና ወብሳይት ያገኘሁት ነው። እዚ ሳዳ ስለምንሰራው የፋናን ዜና ነው የሰራሁት። ከዛ ግን የጠቅላይ ሚኒስቴር አብይ አህመድን መግለጫውን የሰጡበትን እሱን ሰራው። ሶስተኛው ቪዲዮ ውስጥ ነበር ትናንትና የመጨረሻውን ይሄ የፋናን ዜና ነው የተጠቀምኩት። እንዳልሹ በጣም አደናጋሪ ነው። ሁሉም ሰው የሚመስለውንም ይጠፋል። በዚህ አጋጣሚ ፌክ ኒውሶችን የሚያሰራጩ በጣም በርካታ ሰዎች ስላሉ መተቻ ላይ ያው ኃላፊነት የሚሰማውን ሚዲያ ነው የሚዲያ ተቋማት ምንጭ ያድርግ የወሰድኩት ለመጠንቀቅ ትሞክር ያለት ነው። ትናንትና ባሳየት የእናንተ ነው አንዱ ዜና ከእናንተ ወብሳይት ነው የወሰድኩት ኢቦቻሴን አስተዋጽኦ የሚለውን እና ከዛ ደግሞ ኤርታናን የከተማው ከነማ መድኃኒት ቤቶች ታኝተ ዘሮችን ተዘሪ ደግሞ ማመስ እንደሚችሉ የሚለው እሱን ይሰጣል። ምንም እንኳ የኮሮና ወረርሽኝ በኢትዮጵያ ከተከሰተ ወዲህ በቫይረሱ የተጠቁ ሰዎች በጣት የሚቆጠሩ ቢሆንም ቀደም ሲል ወረርሽኙ ከተቀሰቀሰባቸው ሀገሮች ልምድ እንደታየው ተገቢ ጥንቃቄ ካልተደረገ ቫይረሱ የሚዛመትበት ፍጥነት ከፍተኛ ነው። በመሆኑም መስማት የተሳናቸውን ጨምሮ ሁሉም የህብረተሰብ ክፍል በኮሮና ቫይረስ ላይ ግንዛቤ እንዲኖረው ትክክለኛና ወቅታዊ መረጃ ማድረስ የመከላከሉ ስራ አንዱና ዋነኛው አካል ነው። በዚህ ረገድ የወጣቶች ሚና ከፍተኛ ነው። እንግዲህ ያጋጠመን ነገር ትርፍ የምናሳድድበት ነገር አይደለም። ማለት የሁላችንን ቤት የሚያንኳኳ አይነት ነገር ነው። ስንሰራ ሁልጊዜ ማሰብ ያለብን ለራሳችን እየሰራን እንዳለ ነው። እኔ አንድ መስማት የተሳነው ሰው በዚህ ቫይረስ ብዬ እኔንም ቤተሰቤንም አገሬንም ወገኔንም ማሳት የሚያደርገብ፣ ስለዚህ ትርፍ የምናካብትበት አይነት አጋጣሚ ነው ይህ አጋጣሚ። በተቻለን መጠን መጀመሪያ ራሳችንን ነው ማሰብ ያለብን። ራሳችንን የማዳን ስራ ስንሰራ ነው ሁላችንን፣ ቤተሰባችንን፣ ወገናችንን፣ ሀገራችንን የምንሳ ያደገውና ስራዎችን ስንሰራ የትኛውንም ስራ ስንሰራ ያው እራሳችንን እያዳንን እንደሆነ እያሰብን ነው መስራት ያለብን። ሬዲዮም ብትዩ ቴሌቪዥንም ብትዩ ያለው ከተማ አካባቢ ነው፣ እና ብዙ ሰው ደግሞ ሰማንያ አምስት በመቶ የሚሆነው ገጠር ነው ያለ። ስለ በሽታው እንኳን ያልሰማ ሰው ሊኖር ይችላል። እና እንደው በተለይ እዛ አካባቢ ያሉ የተማሩ ወጣቶች እንዴት ነው እንደ ሚናቸው መወጣት ያለባቸው ነ አዎ እንዳልሽው የመረጃ ተቋማ የመረጃ ሰጪ ተቋማት ይሄ ሚዲያ የምንለው አካል የማይደርስባቸው ቦታዎች ያሉ ሰዎች አሁን ዩኒቨርሲቲዎች ስራ ቢያቆሙም ግን ወጣቶች እዛ ዩኒቨርሲቲ እንደሚቆዩ ነው የሰማነው ከባለፈው መግለጫም። እና በተቻለ መጠን እዛ አካባቢ ያሉትን ወጣቶች በማስተማር እነሱ የበጎ ስራ እንዲቀላቀሉ ማድረግ አንድ መፍትሄ ይመስለኛል። እንደኔ የሚዲያ ተቋማት በተቻለ መጠን ያው እዛ እንደ ስም ብሎ መተው የለም ማለት ስለዚህ በተቻለ መጠን ህብረተሰቡን ማስተማሩን መቀጠል ይኖርበታል። በጋግሞ የማስተማሩን ዘሬ ማለት ነው ምክንያቱም በመሀል ክፍተት ሲኖር እንደዚህ ፌክ የሆኑ ዜናዎች ሊገቡን ስለሚችሉ ትክክለኛው መረጃ ለማግኘት በተቻለ መጠን የሚዲያ ተቋማት ማስተማራቸውን መቀጠል አለባቸው። ፕላስ እንደዚህ አይነት የመረጃ ክፍተት ያለባቸውን ሰዎች ማሰብ መቻል አለባቸው። በተለይ ደግሞ የምልክት ቋንቋ ዲፓርትመንት ያላቸው የሚዲያ ተቋማት በተቻለው ቀን ማካተት ይኖርባቸው ያልመስማቻናቸውን ሰዎች ግን ለሌላውም የህብረተሰብ ክፍል ቢሆን ማስተማሩን መቀጠል ባቸው ወጣቶችን መጠቀም የምንችል ይመስለኛል። ዩኒቨርሲቲ ያሉት እና ሚዲያ ማስተማሩን መቀጠል አለበት። ዩኒቨርሲቲዎቻችን ውስጥ ያሉ ወጣቶቻችን በዚህ የበጎ ስራ እንዲሰማሩ እነሱን ትሬን ማድረግ ይኖርብናል። ያው መንግስት እንደ መንግስት ኃላፊነቱን ይወጣል ብለን ተስፋ እናደርጋለን። ስለዚህ የመንግስት ተቋማትም ሆኑ የግል ተቋማት ኃላፊነቱ ተሰምቷቸው በኃላፊነት ስራዎቻቸውን መወጣት አለባቸው ነው ያነሳነው፣ አጠቃላይ ሀሳብ ነው። እንደ አንቺ በግል ስለ ኮሮና ቫይረስ ምን ታሰብ ያለሽ? ራስሽን በመጠንቅ ወይም አካባቢሽን ወይም ደግሞ አጠቃላይ እንግዲህ እያንዳንዱ ሰው ላይ የተደቀነ አደጋ ስለሆነ ሰ ማለት የኖርንበት ኔ ላይ ስታይል የሆነ የምንቀይርበት እንድንቀይር የምንገደድበት አይነት ሁኔታ ነው ያለውና ብዙ ጊዜ እኛም ብንሆነ የሆነ እናወራዋለን፣ እንዲህ እንዲህ ነው መከላከያው፣ እንዲህ መጠንቀቂያው እንላለን እንጂ ለናያገ ይችላል እንችላለን እጃችንን ያለመታጠር ፊታችንን የመንካት አይነት ነገሮች አሉ። ግን ኮንሽስ መሆን ላይ ያለብን እጃችን ወደ ፊታችን ከማምራቱ በፊት ዋና ሳሙና መንጋት እንዳለበት ነው ማሰብ ያለብን ሁሉ ጊዜ ና እኔ እንግዲህ በጣም ዓለም አቀፍ ስጋት የሆነውን የኮሮና ቫይረስ ወደ ኢትዮጵያ መግባቱን ተከትሎ የቫይረሱን ስርጭት ለመከላከል ስብሰባዎች፣ ትምህርት ቤቶችና ስፖርታዊ ክንውኖች ለሁለት ሳምንታት እንዳይካሄዱ ተደርጓል። የቫይረሱን ስርጭት ለመከላከል አለመጨባበጥ፣ የበሽታው ምልክት ከታየባቸው ሰዎች መራቅ፣ እጅ ሳይታጠቡ ዓይንና አፍንጫን አለመንካት፣ እጅን በሳሙና አዘውትሮ መታጠብ፣ ሰዎች ወደሚበዙበት ቦታዎች በተለይ የሕመም ስሜት ካለ አለመሄድ በየትኛውም ቦታ መስኮቶችን ክፍት ማድረግ ጠቃሚ ነው። በቫይረሱ መጠቃቱ የታወቀ ሰው ደግሞ የሕክምና እርዳታ እስኪያገኝ ድረስ ራስን ከሌሎች ሰዎች መለየት፣ በሚያስነጥስበት ጊዜ አፍንጫን በመሐረም ወይም በሶፍት መሸፈን አሊያም በክንድ ላይ ማስነጠስ ቫይረሱ ወደ ሌሎች ሰዎች እንዳይዛመት ያደርጋል። ይህ ባለሙያዎቹ ምክር ነው። ዝግጅታችን በዚህ ተጠናቋል። ፀሐይ ጫንነኝ፣ መልካም ጊዜ።